كم مهبره لا አውስትራሊያን አካቶ በመላው ዓለም ተስፋፍቶ ያለውን የኮሮና ቫይረስ ወረርሽኝ ለመከላከል በአስደናቂ ፍጥነት ተፈብርከው ያሉትን ክትባቶች በዜጎች ክንድ ውስጥ የማስረጽ ርብርቦሽ ተጀምሯል። አውስትራሊያም ዜጎቿን ከፌብሩዋሪ 22 2021 ጀምራ መከተብ ይዛለች። ካቶውንም በተወሰኑ ወገኖች እይታ መልካም ገና እውን ለማድረግ አዋኪ የሚባል የላቀ ትልም ተልማለች። በፌዴራል መንግስቱ ትልም መሰረት በኦክቶበር 2021 20 ሚሊዮን አውስትራሊያውያን ጎልማሶችን የኮሮና ቫይረስ ክትባቶችን ለመከተብ ተወጥኗል። ይህም ማለት በቀን 200 ሺህ የአውስትራሊያ ነዋሪዎችን መከተብ ይሆናል። እኒህን ክንውኖች አስባብ በማድረግም የክትባቱ ጠቀሜታ የመከላከል አቅምና አተገባበር ሂደትን አስመልክተን በካምብራ ዩኒቨርሲቲ የመድኃኒት አጠቃቀምና ተመራማሪ እንዲሁም በአውስትሬልያ ኢትዮጵያውያን ተመራማሪዎች ኔትወርክ አባል ከሆኑት ዶክተር ውብሸት ተስፋዬ ና በዲኬን ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪ ና በአውስትሬልያ ኢትዮጵያውያን ተመራማሪዎች ኔትወርክ አባል ዶክተር አለማየሁ መኮንን ጋር ተነጋግረናል ለቃለ መለሳችን መነሻ ያደረግነውም አውስትሬልያ ውስጥ ለግብር እንዲበቁ ይሁንታን አግኝተው በጠቀም በጥቅም ላይ እየዋሉ የሚገኙት የፋይዘርና አስትራዜኒካ ክትባቶች መካከል ያሉትን ልዩነትና ተመሳሳይነት በመጠየቅ ነው። ዶክተር ውብሸት በቀዳሚነት እንዲህ ይላሉ። አመሰግናለሁ ካሳሁን ይህን አጋጣሚ ስለሰጠኝ። ክትባቶቹ መሰጠት ከጀመሩ ትንሽ ቆየ። በተለያዩ የዓለማችን ክፍሎች ክትባቶች መሰጠት ተጀምረዋል። በዛም ጋር በተያያዘ አውስትራሊያ ውስጥ ሳምንት አለፈው አሁን መሰጠት ከተጀመረ። አውስትራሊያ ውስጥ እስካሁን ድረስ ሁለት ክትባቶች ተቀባይነት አግኝተዋል በመድኃኒት ቁጥጥር ባለስልጣኑ ማለት ነው። እንደመጠቀስካቸው ፋይዘር እና የአስትራዜኒካ ክትባቶች ናቸው። እነዚህ ክትባቶች የተወሰነ የሚያመሳስላቸው ነገር ያው ሁለቱም የሚሰሩ ክትባቶች መሆናቸው ነው። እንዲሁም በጣም ደህንነታቸው የተጠበቀ እስካሁን ድረስ ምንም የሚያስፈራ የጎንዮሽ ጉዳት ያላስከተሉ ክትባቶች መሆናቸው ሲሆን ልዩነታቸው ደግሞ ወደ ሳይንሱ ስንመጣ እንዴት እንደሚሰሩ ከዛ ጋር በተያያዘ የተወሰኑ ልዩነቶች አሉ። አሁን የፋይዘር ክትባቱ ኤም አር ኤን ኤ ቫክሲን የምንለው ነው። ከዚህ በፊት ጥቅም ላይ ያልዋለ አይነት ክትባት ነው። ይዞ የመጣው ቴክኖሎጂ ራሱ ከዚህ በፊት የሞተው ወይንም ደግሞ የተዳከመ ቫይረስ ተሰጥቶ ነበረ፣ የሰው ልጅ የመከላከል አቅሙን እንዲነሳሳ የሚደረገው የነበረው። ይሄኛው ግን ትንሽ ለየት ያለ ነው። የጄኔቲክ የምንለው መልእክት አለ። ያን መልእክት ደግሞ ስፓይክ ፕሮቲን የሚባለው ኮቪድን የሚያመጣው ቫይረስ የውጭኛው አካል፣ ልክ ከሰው ሴል ጋር የሚያያዘው ማለት ነው። እሱን የሚፈጠርበት መልእክት ይዞ የመጣ አይነት ክትባት ነው። የሰው ልጅ የሳይንስ እድገት የደረሰበትንም የሚያሳይ አይነት ክትባት ነው ማለት ነው። እና በጣም ደግሞ ውጤታማ ሆኖም የተገኘው ክትባት እሱ ነው ከዘጠና በመቶ በላይ ሰርቷል። እንዲሁም ሁለት ዶዞች ከተወሰዱ በኋላ ከዘጠና አምስትም አካባቢ ድረስ በመቶ ድረስ የሚሰራበት አጋጣሚ እንዳለ ነው። ሁለተኛው ደግሞ ያው የአስትራዜኔካ በዩኒቨርሲቲ ኦፍ ኦክስፎርድ የመጣው ክትባት ነው። እሱም ያው ይሰራል። ልክ እንደ ፋይዘሩ አይነት ባይሆንም ማለት ነው ግን ይሰራል። በጣም ጥሩ ውጤት አሳይቷል። እሱ ደግሞ ቬክተር የምንለው ቫክሲን አይነት ነው። ያ ማለት በጣም የተዳከመ የሌላ አይነት ቫይረስ ሆኖ የተዳከመ ቫይረስ ይሰጠን እና ስፓይክ ፕሮቲኑን ሰውነታችን ራሱ ያንን እያየ እንዲያመነጭ የሚያደርግ አይነት የክትባት አይነት ነው ማለት ነው። ሁለተኛው እና በጣም አስፈላጊው ልዩነታቸው የፋይዘር ክትባት የሚቀመጥበት ሙቀት ወይም ደግሞ ስቶሬጅ ቴምፕሬቸሩ እስከ ኔጌቲቭ ሰባ ድረስ በጣም ጥሩ የሆነ ሎጂስቲክስ አቅም የሚፈልግ አይነት ክትባት ሲሆን የአስትራዜኔካው ደግሞ ከዚህ በፊት ፍሪጅ ውስጥ እንደምናስቀምጣቸው አይነት ክትባቶች አይነት በመሆኑ ያው ለብዙ ሀገሮች ጥሩ አይነት ክትባት ሆኖ እናገኘዋለን። በጥቅሉ እነዚህ ናቸው ዋናዎቹ መመሳሰል እና መለያየት ማየት እንችለው ማለት። አሁን እንዳነሱት ዶክተር ኦብሸት በአጠቃቀም ላይ ተቀራራቢነት ያላቸው ቢሆንም ፋይዘር በተለይ የቅዝቃዜ ደረጃው ያንን የግድ መጠበቅ ያስፈልጋል። አሁን አንዱ አውስትራሊያ ውስጥ ተከስቶ ያለው ችግር በተለይም ከሎጂስቲክ አኳያ እንደ ዲኤችኤል ያሉ ጭነት አጓጓዥ ድርጅቶች ያንን ለማድረስ የጥንቃቄው እጅግ በጣም ከፍ ያለ ደረጃን የሚጠብቅ ነው በአስተማማኝ ሆኖ በመላ ውስጥ የመከፋፈሉ ሁኔታ ጥንቃቄ አኳያ ስጋት ሊያሳድር ይችላል ማለት ይቻላል። ዶክተር አለማየሁ አመሰግናለሁ፣ ካፋውን ስለጋብሱ። በእርግጥም የውይይታችን ርዕስ ከወቅቱ ሁኔታ ጋር ስለሚሄድ አንዳንድ ብዥታዎችን እንደማጥራት ነው ብዬ አስባለሁ እና ወደ ጥያቄ ስትመጣ ከመጓጓዣ ችግር ጋር በተገናኘ በተለይም ፋይዘር የሚባለው ክትባት የሚፈልገው የሙቀት መጠን በጣም ዝቅተኛ ስለሆነ፣ እስከ መቼ ትሰማለህ እንደተባለ፣ በእርግጥም እንኳን በሌሎች ሎው እና ሚድል ኢንካም ካንትሪ አይደለም፣ በአውስትራሊያም ይህ ትልቅ ችግር ነው። አሁን ባለው ሁኔታ ፋይዘር ያው ለመጀመሪያ ስቴጅ ዋን ኤሊጅብል ለሆኑ ሰዎች ነው እየተሰጠ ያለው። ያ ማለት አሁን ሊሚትድ የሆነ ሳፕ ላይ ነው ያለው፣ በጣም የተወሰነ ሳፕ ላይ ነው የተሰጠው። እና እንደ ፕራዮሪቲ ስተደርጎ ፋይዘር ምስጣቸው ያለው አንደኛውም ከዚህ ችግር ጋር በተገናኘ ነው። ብዙ እርቀት ሜዲያ ያስፈልጋ ብዙ ሎጂስቲክ ሳፎች ያስፈልጋሉ። ያው ከዚህ ጋር አብረን የምናነሳው ነገር ይህ ለምን ሆነ ካለን ራሱ የተሰራበት ማቴሪያል ፋይዘር የሚባለው ከኤማሬኔ የሚባል ቫክሲን ነው። ኤማሬኔ የሚባለው ራሱ ለሙቀት በቀላሉ ዲግሪ መደረግ የሚችል ማቴሪያል ነው ያለው ውስጥ ይቆዞም ዛት የትራንስፖርቴሽን የሚመጭ አይደለም። የሚመጭ ስላልሆነ በጣም ሎካላይዝድ ይሆናል የሚል ፍራቻ አለ። በጣም ብዙ ኢንስትሩመንቶች ያስፈልጋሉ። በጣም ፍሪዘሮች ያስፈልጋሉ። ከተደራሽነት አንጻር ፍራቻ አለ፣ በእርግጥ ነው እና ለዛም ይመስለኛል አስትራዜኔካ ነው እንደጥሩ ሰከንድ ኦፕሽን ተደርጎ የተወሰደበትና በብዙሃኑ ዘንድ ውስጥ ይወሰዳል ተብሎ የሚታሰበው አሁን በአውስትራሊያን ኩነቴ ስናየው አስትራዜኔካ ነው ወደ አምሳ ሚሊዮን ኖ ኦርደር የተደረገ ኮይራስ ፋይዘር ግን አስር ሚሊዮን ነው። ወይም ስናየው ግልጽ ነው ልዩነቱ። ከስቶሬጅ አንጻር እንዲሁ ከሚያስፈልጉ ሎጂስቲኮች አንጻር አስትራዜኒካ የተሻለ ነው። ምንም እንኳ ክትባቱ ኢፌክትነቱ ወይም ፈዋሽነቱ በተወሰነ መልኩ ከፋይዘር የተወሰነ ቢያንስም፣ ግን ከተደራሽነት አንጻር የሚቻለው የአስትራዜኒካ ክትባት ነው ማለት ነው። ዶክተር አለማየሁ እንዳነሱት አስትራዜኒካ አብዛኛው በስፋት የአውስትራሊያ ውስጥ ጥቅም ላይ እንደሚውል ይጠበቃል። እዚህ ሜልበርን ውስጥም ይመረታል። ክትባት አሰጣጡ ላይ ክትባቶቹ የሚሰጡት በአንድ ጊዜ አይደለም፣ በሁለት ዙር ነው። ይህ የሆነበት ዋነኛው ምክንያት ምንድን ነው? ሁለተኛስ፣ በመጀመሪያውና በሁለተኛው ክትባት መካከል ባሉት ጊዜያቶች ሰዎች ለቫይረሱ ተጋላጭ ቢሆኑ ሊያዙ ይችላሉ። አመሰግናለሁ ካሳ። አሁን ለጥሩ ጥያቄ ነው በጣም ክትባቶቹ እንደተነገሩት ሁለት ጊዜ የመሰጠት የሚጠይቁ አይነት ክትባቶች ናቸው። ያም የሆነበት ምክንያት ጥናቶቹ በሚሰሩበት ወቅት አንድ ብቻ ጊዜ ተሰጥተው የፈጠሩት የበሽታ የመከላከል አቅም በቂ ሆኖ ስላልተገኘ ነው። ግን ሁለተኛው በሚሰጥበት ጊዜ የሰውነታችን እነ ቫይረሱን የመከላከል አቅም በደንብ ይጎለብታል። በተለይ ደግሞ ህመሙ ሰው ላይ እንዳይጸናና ወደ ሞት እንዳያመራ በጣም ጥሩ አይነት ውጤት አሳይተዋል ማለት ነው። ምርምሮቹ በሚደረጉበት ወቅት ማለት ነው። አብሶ ይሄ የአስትራ ዜኔካው ክትባት ተኛው ዶዝ ከተሰጠ በኋላ በሽታውን የመከላከል ወይንም ደግሞ ሰው ላይ የመጽናት አቅሙ በጣም ነው የሚቀንሰው ማለት ነው። እና እቺ ሁለት አይነት ጊዜ መሰጠት የምትለዋ ምናልባት ከቫይረሶቹ ባህሪ ጋርም ይያያዛል። በዛ ላይ ደግሞ የእኛ ህመሞችን የመከላከል ሰውነታችን የሚከላከልበት ሁኔታን ከመረዳት ጋር የተያያዘ ነው ማለት ነው እና ጥናቶቹ ያንን ስላሳዩ ነው። ፋይዘሩ ጋር ግን ስንመጣ ፋይዘሩ ከአንድ ወር እስከ ሶስት ወር ባለ ጊዜ ውስጥ ይሰጣል። እንዲሁም ጥናቶች የሚያሳዩት ሶስተኛ ወር ላይ ሲሰጥ የተሻለ አይነት ህመም የመከላከል አቅም ይፈጥራል። ሆኖም ግን ሰው በተለያየ ምክንያት የተለያዩ ህመሞች ህክምና ከመውሰዱ ጋር ከዛ ጋር እንዲሰራለት ጋር በተያያዘ ለምሳሌ ካንሰር ያለባቸው ሰዎች ጋር ምናምን በተያያዘ ማለት ነው። ያንን ማድረግ የማይችሉ ሲሆን አንድ ወር እስከ ሶስት ወር ባለው ጊዜ ውስጥ ሲሰጥ አንድ ጊዜ ከመውሰድ የተሻለ ህመሙን የመከላከል አቅም ይኖረናል ማለት ነው። ዋናው መታየት ያለበት ህመሙ እንዳይጸናብን፣ እንዲሁም ወደ ሞት እንዳያመራ የማድረግ አቅማቸው እንዲጨምር ነው ማለት ነው። ዶክተር አለማየሁ አሁን እዚሁ በአውስትራሊያ ውስጥ ክትባቱ የሚሰጠው በግዴታም ሳይሆን በበጎ ፈቃደኝነት ነው። ያንን ተመርኩዞ በጣም አነስተኛም ቢሆን ባለፈው ሳምንት ውስጥ እንደዚሁ በተለይ ሜልበርን ውስጥ እና ሲድኒ የተቃውሞ ሰልፎች ክትባት አንከተበም የሚል ያነሱ ተኛ ወገኖች ነበሩ። ከዛ ባሻገር ሌሎችም እንደዚሁ በሶሻል ሚዲያ የተለያዩ አይነት የሴራ ፖለቲካ አይነት ጉዳዮች ይሰራጫሉ። ይሄ በጎ ፈቃደኝነት ምክንያት አድርጎ ሰዎች አንከተበም ብለው እንዳይሉ ምን መደረግ አለበት ይላሉ? የእርሶስ ምክረ ሀሳብ በተለይ ለኢትዮጵያውያን የማህበረሰብ አባላት ምን ይሆናል? ክትባት የመከተቡ ጥቅምና ያለመከተቡ ጉዳቶች ምንድን ናቸው? በጣም አስፈላጊ ጥያቄ ነው ጠየቀው። በእርግጥም ይህም የሚጠብቀው ጥያቄ ነው። ምክንያቱም አሁን በዚህ ወቅት ብዙ ብዙ ብዥታ ያለበት ልከተብ ወይስ አልከተብ የሚለው ጥያቄ ብዙሀን ውስጥ ያለ ጥያቄ ነው። ይህም በተመለከተ ብዙ ነገሮችን ለማየት ሞክሬያለሁ። ለምሳሌ አምና ልክ ኮሮና ቫይረስ በገባበት አካባቢ ሰው ምን አይነት አስተሳሰብ አለው፣ ኮሮና ቫይረስ ቫክሲን እንዲገኝ ምን አይነት አስተሳሰብ አለው፣ መከተል ይፈልጋል ወይ አይፈልግም የሚል ጥያቄዎች ተጠይቀው ብዙሃኑ ይፈልግ ነበር። ወደ ልክ የጀመረ አካባቢ ኮሮና ቫይረስ የጀመረ አካባቢ ነገር ግን ልክ በቆየ ቁጥር ያው ብዙ ብዥታዎች ተፈጠሩ። የተፈጠሩበት ምክንያት በጣም ብዙ ወሬ ነበር። ፖለቲካ ሪዳይሬክት ማድረግ ኢንፎርሜሽን የሚሰጡ መረጃዎች አጠቃላይ ፓንደሚክ የነበረው ኮሮና ቫይረስ ብቻ አልነበረም። ኢንፎርሜሽን መረጃዎች በአጠቃላይ የነበሩት ሮንግሊ በብዛት ይሰጡ ነበረ እና ይህ የፈጠረው ምንድ ነው? ሰው መጠራጠር። አሁን ሰዎች አንዳንድ ምርምሮች እየመጡ ነው። ቫክሲኖች እዚህ ደረጃ ላይ ደርሰዋል ሲባል ይህንን በጥሩ ጎን አለመመጠቅ ነበረ። ቫክሲኔት አደርጋለሁ የሚል አክሴፕታንስ ይች ላይን እያደረገ ነበረ። ይህ ደግሞ በብዙ ነገሮች አ ብዙ ፋክተሮች አሉ። ይሳ አደለም ኮንስፓይረሲ ቴሪስ ይዛ አለ ሃይማኖታዊ ሶሻሊ ብዙ ፋክተሮች አሉ። ይህንን ክላይን ያደረገበት ምክንያት ግን አሁን ደግሞ የሚያሳዩ ሰዎ በቅርብ የመጡ ጥናቶች ምንድን ነው በተለይ አውቶራይዝድ መሆን ሲጀምሩ መድኃኒቶቹ በትክክል ወጥተው ጥናቶቹ ባለም አቀፍ ሲሰራጩ ማየት ሲቻል፣ ስክሰሱ ሲታዩ፣ የሀገራቱ አፍሩ መሆን ሲጀምሩ ሰው አክሴት ማድረግ እየጀመረ ነው። በተለይ ደግሞ የተከተቡ ሲመጡ አንዳንድ ጓደኞቻቸው እያዩ መከተብ መጀመረ ማለት ነው እና ለምሳሌ የአስራ ላይ ኬ ስናየው ወደ መጀመሪያው አካባቢ ወደ ፊፍቲ ፐርሰንት አካባቢ ነው ይከተባሉ የሚለው ሰው አምሳ ፐርሰንት አካባቢ ነው። አሁን ደግሞ ርሰንት የሚያሳየው ወደ ሰባት ሰባት ፐርሰንት የሚሆነ ሰው መከተብ ይፈልጋል። ይህ የሚያሳየው ሰው ከዚህ ከሴራ ፖለቲካ የመውጣት እውነት ነው። ክሲን ትክክለኛ ነው ይረዳናል። ክትባቱ ከበሽታው ሊከላከል የሚ ይችላል ብሎ የማመን ጉዳይ አለ። በእርግጥ አንዳንድ ሰው ጥያቄ በተወሰነ መልኩ እቀበላለሁ። ምድነ ጥያቄያቸው ይህ ቫክሲን የተሰራበት ወቅት ስታስቡት ነዚህ ከስምንት እስከ አስር ወራት ውስጥ ነው የተጠናቀቁት እና ከእሪም ይህ መድኃኒቶቹ ያድናሉ ብሎ የመጠየቅ እሪም መድኃኒቶቹ የጎንዮሽ ችግር አይኖራቸውም አርም ነገር አይኖራቸውም ብሎ ይመጣራል እንደዛ የጥያቄዎች አሉ። እና ይሄ እውነት ነው ቢጠየቅ መጠየቅም ያለበት ጥያቄ ነው። ነገር ግን መረጃዎች የሚያሳዩት ብዙ የተለየ ከበፊቶቹ አይነቶች የተሰባት አይነቶች የተለየ ጉዳት የነሳንስ የተወሰኑ ማይነር በጣም ጥቃቅን የሚባሉ ችግሮች ላይ ትኩሳት የመሰለ ቱኪያ የመሰለ ኢንጀክሽን ሳይት ሪአክሽን የምንለው ከምንወጋበት ቦታ ላይ የማበጥ አይነት መገጣጠሚያዎች ላይ አንዳንድ ችግሮች የመታየት ፣ እነሱም በተወሰኑ ቀናት ውስጥ መጥፋት የሚችሉ አይነት የጎንዮች ችግሮች ነው ያሉት። ይሄ ደግሞ ከማናቸውም ቫክሲኖች የሚጠበቅ ነው። ከማናቸውም ክትባቱ ይጠበቃል። እና ዝም ብለን ጥያቄ ስጭኝቶ አይገርመንም። ግን ክትባትን የምንከተበው ለራሳችን ነው፣ ለራሳችን አልፎ ለኮሚኒቲያች፣ ለማህበረሰባችን ከማህበረሰባችን አልፎ ለሀገራችን ለአጠቃላይ ፐብሊከን የምንለው አጀንዳ ይሆናል ማለት ነው። መከተባችን የሚጠቅመን መከተባችን የሚጠቅመን ራሳችን ለማደን ማህበረሰባችን ለማደን ነው። ምንም እንኳ አሁን አንዳንድ ሰዎችን የሚወስዱት ሌላ ኮንስታይረስ ምንድን ነው፣ ኮሮና ቫይረስ አይገልም የሚገለው ሁለት ፐርሰንት ብቻ ነው፣ ዘጠና ስምንት ፐርሰንቱ ሪከቨር ማድረግ ይችላል ብሎ እራስን የሚያሞኝም ሰው አለ እና እንደዚህ ብለን ነገሩን ማቅለል የለብንም። ምክንያቱም ሁላችንም ካልተከተብን አንደኛ ሀገራት ቦርደራቸውን አይተርስም ከልብልብ መንቀሳቀስ አይቻልም እና ጠንቁ ነው። ኮሮና ቫይረስ የአጠቃላይ የዓለም ሕዝብ ጠንቁ ነው ይቀጥላል ማለት ነው። ከዚህ አይነት ነገሮች ለመውጣት መከተብ በጣም አስፈላጊ ነው እያስባለሁ፣ ዶክተር ውብሸትስ መከተብና ለመከተቡ ጥቅምና ጉዳቱን አስመልክቶ በዛ ላይ ያክለው። በክትባትና በመድኃኒት መካከል ያሉ ልዩነቶች ምንድን ናቸው? የኮሮና ቫይረስ ክትባቱን እንደ መድኃኒት አድርገው የሚመለከቱም ግለሰቦች አሉና በሁለቱ መካከል ልዩነት አለ? አመሰግናለሁ። ካሳሁን አለማየሁ በደንብ አብራርቶታል አብዛኛውን ነገር ክትባት መከተቡ በጣም የተሻለ ጥቅም እንደሚኖረው አሁን ያለውን ሁኔታ ማየት ብቻ በቂ አድርገዋል። አሁን ለምሳሌ የተለያዩ አገሮች ድንበሮች ተዘጋግተው ወዳጅ ዘመዶቻቸውን ሰዎች መጠየቅ በማይችሉበት ሁኔታ የሀገሮች የኢኮኖሚ እና የሶሻል ሁኔታቸው በጣም በተረበሸበት ሁኔታ ነገሮች እየተባባሱ በሄዱበት ሁኔታ ይህንን ነገር ማስቀጠል ብዙ መመሰቃቀሎች፣ ብዙ ስራ አጥነቶች፣ ብዙ አገሮችን ወደ ኢኮኖሚያዊ ቀውስ ብሎም ደግሞ ወደ ረሃብ እና ወደ ሞቶች የበለጠ ሞቶች የምናስተናግድበት ሁኔታዎች ይፈጠራሉ ማለት ነው። ስለዚህ የተሻለ የሚሆነው እንደ ክትባትን የመሰለ በሽታን የመከላከያ ነገር የለንም። እንደ ሳይንስ በመጣበት ብዙ እስካሁን ድረስ ክትባት ነው በጣም ጥሩ የሚባለው ህመሞች፣ በሽታዎችን የመከላከያ ጥሩ የምንለው መሳሪያችን ማለት ነው። ስለዚህ መከተቡ በጣም ጥሩ ነው። ትንሽ ግርታዎች፣ ብዥታዎች ምናምን ደግሞ ካሉ ያንን ለማጥራት አሁን ለምሳሌ የአውስትራሊያ መንግስት ዲፓርትመንት ኦፍ ሄልዝ ድረገጽ ውስጥ ገብተው ቢያዩ በተለያዩ ቋንቋ በሚገባን ቋንቋ ሁሉ ነገሮችን ተርጉመው አስቀምጠዋል። አሁን ለምሳሌ በአማርኛ፣ በትግርኛ፣ በዲንካ ሁሉ ቋንቋዎች በተለያዩ ለኢትዮጵያ እንኳ የሚሆኑ ማለት ነው የተለያዩ ትክክለኛ የሆኑ መረጃዎች ጥቅሟቸውን፣ ጉዳት አላቸው ወይ ምናምን የሚለው ነገር በደንብ ተረድተን ክትባቱን መውሰድና ለመውሰድ የሚለውን ውሳኔያችንን ዛኔ ማወቅ እንችላለን ማለት ነው ግን እዚህ ጋር መታወቅ ያለበት ነገር ወጣት ክትባቱን አንወስድን ባለን ቁጥር በእድሜ የገፉ ብዙ ተጓዳኝ ህመም ያለባቸው ሰዎች የእነሱን ህይወት አደጋ ላይ እየጣል ነው ነው የምንሄደው የበሽታውን ስርጭት ባስቀጠልን ቁጥር ማለት ነው። ስለዚህ ምንም ክትባቱን እንዳንወስድ የሚከለክለን ምንም አይነት መረጃም ማስረጃም በቂ የሆነ ማስረጃ የለንም። የታማነታቸውን ግን የሚያሳይ በቂ የሆነ ማስረጃ አለን እስካሁን ድረስ ማለት ነው። ለወደፊት በረጅም ጊዜ የሚፈጠሩ የጎንዮሽ ጉዳቶች ካሉ ልክ ሌሎች ክትባቶችን እንደምናደርገው በአመታት ሂደት ነገሮች እየታዩ ይሄዳሉ ማለት ነው። ወደ ሁለተኛው ጥያቄ ስመጣ በክትባቶች እና በመድኃኒቶች ያለው ዋናው ልዩነት ክትባቶች ነገ ህመሙ ከመፈጠሩ በፊት ነገሮችን ለመከላከል የምንጠቀምበት መሳሪያችን ሲሆን፣ መድኃኒቶች ደግሞ አንዴ ሰው ከታመመ በኋላ የህመሙ መጠን ለመቀነስ እና ቶሎ ደግሞ በሽታ ከህመሙ እንዲያገግም የምንጠቀምባቸው መሳሪያዎች ናቸው ማለት ነው። ስለዚህ ትባቶችን እንደ መከላከያ ልክ ሌሎች የመከላከያ እርምጃዎች እንደምንወስደው የሚወሰድ እርምጃ ግን ደግሞ ለህዝብ ሁሉ ስለምንሰጠው ጥሩ የመከላከያ አማራጭ ነው ማለት ነው። ባለፈው ጊዜ የኢትዮጵያውያን ተመራማሪዎች ኔትወርክ እናንተ አባል የሆናችሁበት በኮሮና ቫይረስ ላይ በተለይም ኢትዮጵያን አስመልክቶ እንደዚሁ ጥናቶች አካሂደው ነበር። የተለያዩ አባላት ለኢትዮጵያውያን መንግስት የጤና ተወካዮች ሁሉ ገለጣዎችን አድርገዋችኋል። በአሁኑ ወቅት ኢትዮጵያ ውስጥ ያለው የኮሮና ቫይረስ ሁኔታስ ምን ላይ ደርሷል? በዛ ላይ ያለ ታካይ ክትትል አላችሁ? በእናንተ በኩል ኢትዮጵያ አሁን ማሽን አላት ሚባል ትልቅ ድርጅት አለ። በእሱ ኮርኔት የሚደረግ አለም አቀፍ ኮቫክስ ፋሲሊቲ የሚባል አለ። አላማውም በዘጠና እና ከዛ ወደ ዘጠና ሁለት ሎና ሚድል ኢንካም ካንትሪስ አፎርድ ማድረግ የማይችሉ ገዝተው በቀላሉ ኮቪድ ቫክሲንን ዲስትሪቢት ማድረግ የማይችሉ ሀገራችን በገንዘብ የሚደግፍ ኔትወርክ ነው እና እዛ ላይ ቲንክ ዶክተር ሊያም ፖስተር ነች የሚታረጋለት በዛ በኩል አይ ቲንክ ሚያዚያ ውስጥ ኮቪድ ቫክሲን ፐርቸድ ለማድረግ እቅዱ እንዳለ ተምትሳለ። ከቫይረሱ ጋር በተገናኘ እንዳለ በቅርቡ መረጃዎች እየወጡ ነው። ዲክላይን ያደረገ አደለም ግን የሆነ ስቴብል ነገር ነው። ስቴብል ነገር ሆኖ ግን ዲክላይን ያደረገ ያልሆነ ኢንኬዝ ሪፖርቲንግ ነው እያየን ያው የመጣው ብዙ አንድ ነው ብለው ሪፖርት የሚያደረጉ አሉ። የጥንቃቄ ጉለት ሰልተኝነት በጣም እየተሰራፋ ነው። ገና ያሉ ኦኬዥኖች፣ ስብሰባዎች፣ ሰልፎች ኮመን ናቸው። ያው እንደምናየ፣ ኢትዮጵያ ውስጥ እነዛ እነዛ አይነት ነገሮች ሲሄዱን ሪዲስ እንዳናገር እንቅፋት የሆኑ ይመስለኛል። አሁን ዶክተር አለማየሁ እንዳነሱት በእርግጥ ቸልተኝነት የመሳሰሉት ነገሮች በስፋት የሰዎች መሰባሰብን አንስተዋል። ቅርቡ በትግራይ በተካሄደ ጦርነት እንደዚሁ በርካታ ችግሮች ተብሮ ተያይዘዋል። ከዛም ባሻገር አሁን በወርሃ ግንቦት ላይ ምርጫ ይካሄዳል። ሀገር አቀፍ ምርጫ የምረጡን ዘመቻው ተጀምረዋል። ካሁኑ በርካታ ድርጅቶች፣ የፖለቲካ ፓርቲዎች ቅስቀሳ ለማድረግ ገንዘብ ለማሰባሰብ መልእክቶቻቸውን ለማስተላለፍ እንቅስቃሴ ላይ ይገኛሉ። ከምርጫው ጋር ስተያይዞስ ምን አይነት ጥንቃቄዎች ሊደረጉ ይገባል? አሁን ያለበት ደረጃስ ከምን ላይ ነው የሚገኘው? አመሰግናለሁ። ያው አለማየሁ ያለው ላይ ትንሽ ለማስፋት ያክል አሁን ኢትዮጵያ ውስጥ ያለው የቫይረስ ስርጭት ትንሽ ተመልሶ እያንሰራራ ያለበት ሁኔታ ነገር ነው ያለው። የጽኑ ህሙማን የሚታከሙበት አካባቢዎች ሆስፒታል ውስጥ የመሙላት ነገር፣ የህክምና ባለሙያዎችን በጣም እየተቸገሩ እና ለዛ እየተጋለጡ እንደሆነም የሚያሳይ ነገር አለ። ስለዚህ ያው የተለመደው ጥንቃቄ፣ ክትባቶች እስኪመጡ ድረስ የግድ ይለናል ማለት ነው። በተለይ ደግሞ ህዝቡን ሁሉ የሚከትብ አይነት መጠን ክትባት ስለማይኖረን በመጀመሪያዎቹ ወራቶች እስከ አመትም ሊፈጅ ይችላል ጥንቃቄ በጣም ያስፈልገናል ማለት ነው። ግን ከፖለቲካ ቀውሱ ጋር የተያያዘ አሁን ለምሳሌ የኛም አንድ ጥናት ሰሞኑን የታተመ አለ። አፍሪካ ውስጥ ምንድነው የቫይረስ ስርጭቱን በጣም ሊጨምረው ወይ ሊቀንሰው የሚችለው ነገሮች የሚሉትን ስናይ የፖለቲካ መረጋጋት ወይንም ደግሞ አለመረጋጋት አንዱ ፋክተሩን አግኝተነዋል ማለት ነው። ስለዚህ የፖለቲካ መረጋጋት የሌለባቸው ቦታዎች በሽታውን ለመቆጣጠር እንደሚቸገሩ የተለያዩ ቦታዎች ያየንበት ሁኔታ ነው ያለው። ስለዚህ ምርጫው ጋርም ተያይዞ ያለ ከድህረ ምርጫ የሚመጣ ካውስ ካለ ወይንም ደግሞ ቅድመ ምርጫ የሚፈጠሩ ነገሮች ሁሉ ህዝቡን ሁሉ ለአደጋ የሚያጋልጡ ስለሆኑ በጣም ጥንቃቄ ያስፈልጋል። ከበሽታውንም ከመከላከል ባለፈ ሌላ መፍትሔ የሚፈልጉ ችግሮችንም በዛ መልኩ ልናስተናግዳቸው ግድ ይለናል ማለት ነው። ስለዚህ አገር መረጋጋት የፖለቲካዊ መረጋጋት በጣም ቁልፍ ነው። ዶክተር ሸት ተስፋዬ በአውስትራሊያ ካምብራ ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪና በአውስትራሊያ የኢትዮጵያውያን ተመራማሪዎች ኔትወርክ አባል፣ ዶክተር አለማየሁ መኮንን በዲከን ዩኒቨርሲቲ የመድኃኒት አጠቃቀም ተመራማሪና በአውስትራሊያ የኢትዮጵያውያን ተመራማሪዎች ኔትወርክ አባል፣ ስለ ቃለምልልሱ እናመሰግናለን። አመሰግናለሁ። እያደመጡ የነበረው የኤስፔስ አማርኛ ፕሮግራምን ነበር። የፕሮግራሙን ቀጥታ ስርጭት ሰኞና አርብ ምሽቶች ያድምጡ። እንዲሁም ድረገጻችንን በመጎብኘት ኦንዲማንድ እና በኤስቢኤስ ሞባይል አፕ ማድመጥ ይችላሉ። ድረገጻችንን ኤስቢኤስ ዶት ኮም ዶት ኤዩ አምሃሪክን ይጎብኙ።